በሀገር ውስጥና በውጭ ታዛቢዎች ፊት በድርድር የአጀንዳ ነጥቦች ላይ መነጋገር የጀመሩት ገዢው ኢህአደግና አስራ ስድስት ተቃዋሚ ፓርቲዎች ለህዝብ ጥያቄ ምላሽ ሊሰጥና የሀገሪቱን ችግሮች ሊያስተካክል የሚችል አንዳች ለውጥ አያመጡም ሲሉ ኦፌኮና ሰማያዊ ፓርቲ ተናግረዋል። ጽዮን ግርማ ዝርዝር ይዛለች። በገዢው ፓርቲ ኢህአዴግና በ16 ተቃዋሚ ፓርቲዎች መካከል ለወራት የዘለቀው የቅድመ ድርድር ውይይት ባሳለፍነው እረቡ ሰኔ 7 ቀን 2009 ዓ ም የሀገር ውስጥና የውጭ ሀገር ታዛቢዎች በተገኙበት አጀንዳዎቻቸው ተጨምቆ ቀርበው በቅድመ ድርድሩ ላይ ተወያይተዋል። ከዚህ ቅድመ ድርድር አስቀድመው ራሳቸውን ያገለሉት የኦሮሞ ፌዴራላዊ ኮንግረስ ኦፌኮና ሰማያዊ ፓርቲ የተጀመረው ድርድር የሚያመጣው ለውጥ እንደማይኖር ይናገራሉ። የኦፌኮ ምክትል ሊቀመንበር አቶ ሙላ ቱ ገመቹ በዚህ ድርድር ላይ ምንም ተስፋ የላቸውም። ይሄ አሁን የተጀመረው ድርድር ቀደም ብለንም ወደዚህ እንደሚሄድ ስለተገነዘም ውጤት አለመኖሩን ነው ያወቅነው። በዚህ ምክንያት የጠየቅናቸው ጥያቄዎች ተቀባይነትም ስለሌላቸው፣ የድርድሩ አካሄድም ተገቢ ያልሆነና በድርድር ሊያበቁ የሚችሉ ኮንዲሽኖች ሁሉ ያልተመቻቹ በመሆናቸው ዘለቄታው ጥሩ እንደማይሆን ስለምናምን አሁን የተጀመረው ድርድርም ዳር ይደርሳል የሚል ግምት የለንም። ሰማያዊ ፓርቲ በቅድመ ድርድር ሂደት በንቃት ተሳታፊ እንደነበር የሚናገሩት የፓርቲው ሊቀመንበር አቶ ይሸዋስ አሰፋ አሁን እየተካሄደ ያለው ድርድር ሳይሆን ምክክር ወይም ውይይት ነው ይላሉ። አሁን በእኛ እምነት ያሰብነውን ሕዝብ በሁለት ሺህ ስምንት አመተ ምህረት ወጥቶ የጠየቀውን ጥያቄ ሊያስመልስ የሚችል ድርድር ሊካሄድ አይችልም ብለን አምነናል። ምክንያቱም አንድ ድርድር ቢያንስ አደራዳሪ ሊኖረው ያስፈልጋል። አደራዳሪ ከሌለ በመሀል የሚዳኝ ከሌለ በፍጹም ድርድር ሊሆን አይችልም በሚል የዛ አካል አይደለንም። ነገር ግን አሁን ተወያየን እንደዚህ ያህል እያሉ እንሰማለን። ያ እንግዲህ ውዴታ አመጣል ለአነጣም በመሰረቱ ሊሰጥም ይችላል ኢህአዴግ ምን ባይኖሩም እነዛ አስራ ስድስት ነው የሚባሉት ባይኖሩም ከፈለገ ማስተካከል ከፈለገ የህዝቡን ጥያቄ መመለስ ከፈለገ እንደዚሁም ሊሰጥ ይችላል እና እንግዲህ ይቅናቸው ነው የምንለው። አስራ ስድስት ናቸው ምናምን። አቶ የሸዋሳ አያይዘው ድርድሩ እውነተኛ ባለመሆኑ ገዢው ፓርቲ ራሱን ለድርድር እንዲያዘጋጅ ሰማያዊም ሆነ መድረክ እየጠየቁ ነው ብለዋል። እንግዲህ አስራ ስድስቱን ራሱ በራሱ በምርጫ ቦርድ መስፈርት እንኳን አምስት ፓርቲ ነው ህጋዊ የሚል ሪፖርት ለተወካዮች ምክር ቤት አቅርቧል። እና እኛም ጥያቄ አቅርበናል። እነማን ናቸው ህጋዊዎቹ በሀገር ጉዳዩ ላይ መነጋገር መወያየት፣ መወሰን ያለባቸው እነዛ ህጋዊ የሆኑት ብቻ ናቸው የሚል ጥያቄ አቅርበናል። ነገር ግን ይሄ አሁን የሚሆነው ነገር የድርድር ፎርማሊቲን የሚያሟላ አይደለም። ስለዚህ የዛ ምንድን ነው መናጆ መሆን አንፈልግም። እኛ ግልጽ የሆኑ ጥያቄዎችን አቅርበናል። እነዛ እስካልተመለሱ ድረስ እንደዛ መሆን አንፈልግም እና በእኛ እምነት አሁን ድርድር የለም። እንዲሁም እውነተኛ እና ችግር ፈቺ የሆነ ድርድር እንዲጀመር እየጠየቅን እናያለ ነው አሁን ምክንያቱም የሀገሪቱ ችግር ሊፈታ የሚችለው በድርድር እና በእውነተኛ ውይይት ላይ ነው ብለን ስለምናምን እንደዚህ አይነት የቀልድ ሳይሆን የእውነት ድርድር እንዲጀመር ሰማያዊም መድረክም ሰምቻለሁ እየጠየቀ ነው ያለ አቶ ሙላቱም በተደራዳሪዎቹ አስራ ስድስት ፓርቲዎች ላይ አስተያየት አላቸው። ይሄ እኮ አስራ ስድስቱ ተገናኝቶ ይወያያሉ የተባለው የዱሮ ፈሮቦዎች አባላት ናቸው። አብሮም ሲወያዩ ሲነጋገሩ የጊዜውን ሁኔታ ሁሉ አብሮ ሲመካከሩ የነበሩ ናቸው እንጂ አዲስ የመጣና የሀገራዊ ጥያቄ ይዞ የመጣ ከዛ ውስጥ የተለየ የለም። የዛን ጊዜ የቀረቡትን ጥያቄዎች ፎሮም የሆኑቱ አሁን እንግዲህ ለምን ታዛቢም እንዳስፈለጋቸው አንዱ ችግር ነው። ለፎርማሊቲ ለይምሰል ካልሆነ በስተቀር ታዛቢም አያስፈልጋቸውም። እኛ በመጀመሪያ ደረጃ ኢህአዴግ ሰላማዊውን ሀሳብ በመቀበል ማለትም ሕዝባዊነቱን ለማረጋገጥ ለሕዝብ ጥቅም የቆመ መሆኑን ለማሳየት ለወደፊት ለሕዝብ ታማኝ አገልጋይነቱን ለማስመስከር ሲባል ነገሮችን በስምምነት በመግባባት በፈቃደኝነት ለህዝብ ጥቅም ብሎ ይህንን መፈጸም የበታችነት ሳይሆን፣ ፍርሃት ሳይሆን፣ ሞኝነት ሳይሆን፣ ያለማወቅ ሳይሆን፣ ኋላ ቀርነት ሳይሆን፣ የሽንፈት ምልክት ሳይሆን ከተቃዋሚዎች ጋር ተደራድሮ ድርድር አድርጎ ለሀገሪቷ ለሁሉም ሰላም ያመጣል የሚል ግምት ነበረን። ይህ ከአሁን በፊትም በብዙ ድርድሮችን ተካሂደዋል። በዛም ሸፍጥ የሆነ ንግግር ለሀገር በእውነት ቀርቦ በእውነት ላይ የተመሰረተ ስምምነት የሚደረግና መጨረሻ ላይ ለዚች ሀገር ሰላም የመጨረሻ ሰላም ለመፍጠር የሚሄድ መስሎን ነበር። ግን ሁኔታው እንደዚህ አልሆነም። አሁንም ለማድረግ ለወደፊቱም የሚመጣውንም አደጋ አስቀድሞ ለማወቅ ህዝብን፣ የሀብትን፣ የአገር ልማትን ማስቀጠል የራስን ጥቅም ወደ ጎን በመተው ለህዝብ አለኝታነትን ለመግለጽ የሚወሰድ ጀግና ቆራጥነት እርምጃ ያንሳል ነው የምንለው። አሁን ህዝብ የጠየቃቸውን ጥያቄዎች ወደ ጎን ትቶኮ ነው አሁን ዥውዥ የሚባለው እና ይሄ ደግሞ ምንም ለሀገሪቷ ፋይዳ ያመጣል የሚል ግምት ስለሌለን ነው አሁን ያለው እና ፎሮሙ ውጤት ያመጣል የሚባለውን እንግዲህ በሂደት የምናየው ይሆናል። አቶ ይሸዋስ የሀገሪቱ ችግር ሊፈታ የሚችለው ራስን እንደ አሸናፊ ሆኖ በመቁጠር ሳይሆን ቁጭ ብሎ በጋራ ችግሮቻችንን ነቅሶ በመነጋገር ነው ይላሉ። አሁንም ሰማያዊ ፓርቲ የእውነት ድርድር እንዲደረግ ይጠይቃል። ህዝብን የህዝብን ጥያቄ ሳይመልሱ ያድበሰበሱ ረጅም ጊዜ ረጅም ሂደት መጓዝ አይቻልም። አቶ ሙላቱ ውይይቱን ሲያጠናቅቁ ለሀገር ሰላም ሁላችንም በጋራ መቆም አለብን ብለው ይጀምራሉ። ይቺ ሀገር የሁላችንም ናት። ማንም የዚህ ሀገር ትውልድ ሰላም ይፈልጋል። ሁላችንም በዚች ሀገር የተበታተለችና አንድነት ዋ የጠፋ ሀገር ሳይሆን ሁሉም ተስማምቶ በስምምነት ለሀገር እድገት እንዲያስብ እንፈልጋለን። ለዚህም ደግሞ ለድርድር ሊያበቁ የሚችሉ ሁኔታዎች አሉ። ካለ አግባብ የታሰሩ ወንጀለኞች ናቸው፣ ሽብርተኞች ናቸው ተብሎ የታሰሩ ሰዎች ሳይፈቱ መሪዎች ሳይፈቱ የፓርቲ መሪዎችን አስሮ ድርድር ማካሄድ ምንድን ነው ፋይዳው ምንድን ነው? ሕዝብ የጠየቃቸውን እነዚህን ጥያቄዎች ናቸው። አስቸኳይ ጊዜ አዋጅ አውጀሽ መነጋገር በማይቻልበት መሰብሰብ በማይቻልበት ጊዜ እንደገና ድርድር ማካሄድ አስቸጋሪ ነው። ብዙ ነገሮች አሉ። መጀመሪያ ቅድመ ሁኔታዎች ሊፈጸሙ የሚገባና ለድርድር ሊወስዱ የሚችሉ ሁሉም ለዚች ሀገር በተስፋ በምኞት ሁሉም መጥቶ ድርድሩን አካሂዶ ሰላም ፈጥሮ የዚችን ሀገር እድገት ለወደፊት እንድትራመን ለማድረግ የግዴታ ሁኔታዎች መመቻቸት ነበረባቸው። ይሄ ባልተደረገ ሁኔታ የሚካሄደው ድርድር ለስሙላ ጊዜ ለማጥፋት ወይም ደግሞ ድርድር አለ ስለዚህ ሰላም አለ ብሎ ለማለት ካልሆነ በስተቀር ፋይዳ አይኖረው። መድረክ በበኩሉ ለወደፊት ምን መደረግ አለበት ከዚህ ከመንግስት ጋር ቁጭ ብዬ እደራደራለሁ እና ለድርድር የሚሆን ነገር መልስ ስጠኝ ብሎ መድረክ ወረዲ ጥያቄ አቅርበዋል። ለጥያቄውም መልስ አላገኝም እና ስለዚህ መልሱን እየተጠባበቅን ነን ያለ ነው። ገዢው ፓርቲና አስራ ስድስቱ ፖለቲካ ፓርቲዎች የጀመሩት የድርድር ቅድመ ውይይት እንዲቀጥል ለፊታችን ሰኞ ቀጠሮ ተይዞለታል።